የኔ መኪና ከለማ መኪና ቀይ ነው። አዎ፣ ያንተ መኪና ከለማ መኪና ቀይ ነው። የፕሬዚዳንቱ ቤት ከቤቶች ሁሉ እጅግ በጣም ነጭ ነው። አዎ፣ ከቤቶች ሁሉ እጅግ በጣም ነጭ ነው። የለም፣ ከቤቶች ሁሉ እጅግ በጣም ነጭ አይደለም። አዲሱ ቤቴ ከሌሎቹ ቤቶች በጣም ሰፊ ነው። አዎ ሰፊ ነው። የለም ሰፊ አይደለም። የኢትዮጵያ አየር ከዚህ ሀገር አየር ጥሩ ነው። አዎ ከዚህ ሀገር አየር ጥሩ ነው። የለም ከዚህ ሀገር አየር ጥሩ አይደለም። ከዚህ እርሳስና ከዚያ እርሳስ የቱን ትወዳለህ? ይህኛውን እወዳለሁ። ከዚህኛው እና ከዚያኛው ሰው የትኛው እጅግ በጣም አስተዋይ ነው? ያኛው ሰው እጅግ በጣም አስተዋይ ነው። ከሁለቱ ቤቶች በጣም ሰፊውን ትወዳለህ? አዎ፣ በጣም ሰፊውን እወዳለሁ። የለም፣ በጣም ሰፊውን አልወድም። ይህኛው ተማሪ አስተዋይ ነው። ይህኛው ተማሪ ከዛኛው በጣም አስተዋይ ነው። ከሁለቱ ተራራዎች የቱ በጣም ትልቅ ነው? ያኛው በጣም ትልቅ ነው። ከሶስቱ ተማሪዎች የትኛውን እጅግ በጣም ትወዳለህ? ሁለተኛውን ተማሪ እጅግ በጣም እወደዋለሁ። ከትልቁና ከትንሹ መናፈሻዎች የትኛውን በጣም ትወዳላችሁ? ትልቁን በጣም እንወዳለን። ከአዲስ አበባ ዋሽንግተን ይሞቃል? አዎ ዋሽንግተን ይሞቃል የለም ዋሽንግተን አይሞቅም የእናንተ አገር ከኛ አገር በጣም ጥሩ ነው አዎ የኛ አገር በጣም ጥሩ ነው የለም የእኛ አገር ከእናንተ በጣም ጥሩ አይደለም ከትልቁ ትንሹን ቢሮ ትወዳለህ አዎ፣ ትንሹን እወዳለሁ። የለም፣ ትንሹን አልወድም። የዛሬው አየር ከትናንቱ ጥሩ ነው? አዎ፣ የዛሬው ከትናንቱ ጥሩ ነው። የለም፣ የዛሬው ከትናንቱ ጥሩ አይደለም። ከቅዳሜና ከእሁድ የትኛው በጣም ይሞቅ ነበር? ዳሜ በጣም ይሞቅ ነበር። ጠዋቱ ከማታው ይበርዳል። አዎ ጠዋቱ ይበርዳል። የለም ጠዋቱ አይበርድም። ከሙቀትና ከብርድ የቱን ትወዳለህ? ብርድ እወዳለሁ። ከወንዙና ከባህሩ የትኛው ሩቅ ነው? ወንዙ በጣም ሩቅ ነው። ካንተ ልጅ ይልቅ ያቶ ለማ ልጅ ረጅም ነው። አዎ ረጅም ነው። የለም ረጅም አይደለም። ከዚያኛው ይልቅ ይሄኛው ሰው መጥፎ ነው። አዎ መጥፎ ነው። የለም መጥፎ አይደለም። ከአቶ ዮሐንስና ከወይዘሮ ጥሩነሽ አማርኛ የማን ጥሩ ነው? የአቶ ዮሐንስ ጥሩ ነው። ያንተ ክፍል ከዚህኛው በጣም ውድ ነው? አዎ የእኔ ክፍል ከዚህኛው በጣም ውድ ነው። የጥሩነሽ ጠረጴዛ ካንተ ጠረጴዛ ይሻላል። የለም አይሻልም። ካረንጓዴው መጽሐፍ ብጫውን ይመርጣል? አዎ ብጫውን ይመርጣል። ከቀዩ መኪና ይልቅ ብጫውን በጣም ትፈልገዋለህ? የለም በጣም አልፈልገውም። ከዛሬና ከነገ ወደ አገራችሁ መቼ መሄድ ትፈልጋላችሁ? ከነገ ይልቅ ዛሬ መሄድ እንፈልጋለን። ከእርስዎ አማርኛ ይልቅ የባለቤቶ በጣም ጥሩ ነው። የለም በጣም ጥሩ አይደለም። ከልብስ ይልቅ ጫማ ትመርጣለህ? ጫማ በጣም መርጣ አለሁ። ከቢራ ይልቅ ጠጅ ለመጠጣት ትፈልጋለህ? የለም፣ ጠጅ ለመጠጣት አልፈልግም። ከዶሮ ወጥ ይልቅ የአሳ ወጥ ትወዳለህ? አዎ፣ ያሳወጥ ወዳለሁ። ከውሻው ይልቅ ድመቷን ትወዳለህ? ሁለቱንም አልወድም።